የህወሓት ኃይሎች ደቡብ ወሎ ዞን ውስጥ የተለያዩ ከተማዎችን ተቆጣጥረው በቆዩበት ጊዜያት ውስጥ አምስት መቶ አርባ ስምንት ንጹሐን ሰዎችን ገድለዋል። ሁለት መቶ አስራ ሰባት ሴቶችን አስገድደው ደፍረዋል ሲሉ የዞኑ ዋና አስተዳዳሪ ገለጹ። በተቋማት ላይ አደረሱት ባሉት ዘረፋና ውድመትም ከ47 ነጥብ ስድስት ቢሊዮን ብር በላይ የሚገመት ጉዳት መድረሱን ያመለከቱት ዋና አስተዳዳሪው አቶ አብዱ ሁሴን ለመንግስት፣ መንግስታዊ ያልሆኑ ተቋማትና በውጭ ሀገራት ለሚኖሩ የአካባቢው ተወላጆች ባስተላለፉት መልእክት በመልሶ ማቋቋሙ ተግባር የበኩላቸውን እንዲወጡ ጠይቀዋል። አሃዞቹ የመጀመሪያ የዳሰሳ ጥናቶችን መሰረት አድርገው መሰጠታቸውን ጠቁመው የጉዳቱ መጠንም ሆነ የተጎጂዎቹ ቁጥር ከዚህ ሊጨምር እንደሚችል ተናግረዋል። ህወሀት ከዚህ ቀደም ከኢትዮጵያ መንግስት በኩል የሚሰነዘርበትን የሰብአዊ መብቶች ጥሰት ያስተባበለ ሲሆን ከንብረት ዘረፋና ውድመት ጋር በተያያዘ ግን እስካሁን በግልጽ የሰጠው ምላሽ የለም። መስፍን አራጌ ዝርዝራለው በዞኑ ወቅታዊ ሁኔታ ላይ ትናንት ማምሻውን ጋዜጣዊ መግለጫ የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አብዶ ሁሴን በጦርነት ያልተሳተፉ ቤታቸው ያሉ አማራ መሆናቸው ብቻ ወይም መንግስትን ትረዳላችሁ ወይም መከላከያ ትደግፋላችሁ በሚል መነሻ ብቻ በቤታቸው በተቀመጡበት መሳሪያ ያላዙ ዜጎች ላይ የደረሰው ጉዳት እስካሁን ባለን መረጃ መሰረት 548 ንጹሐን ዜጎች ላይ ግድያ ተፈጽሟል። አሰቃቂ ግድያ። ከዚህ በተጨማሪ 217 የሚሆኑ ሴቶች ተደፍረዋል። ይሄ እድሜያቸው ከ8 ዓመት ጀምሮ እስከ ባዛውን ደረጃ የደረሱ ዋና አስተዳዳሪው የመጀመሪያ የዳሰሳ ጥናት በመሆኑ የዳበረ የመረጃ ልውጥ ባህል ባለመኖሩና በተለይ ሴቶች ወደ አደባባይ ወጥተው የደ የደረሰባቸውን ጉዳት ለመናገር የኖሩበት ባህል ተጽዕኖ ስለሚያሳድርባቸው የሟቾቹም ሆነ ተገደው የተደፈሩት ሰዎች ቁጥር ሊጨምር ይችላል ባይ ናቸው። የሞቱትም የተደፈሩትም ዜጎቻችን ቁጥር በቀጣይ በሚደረጉት ማጣራት ከፍ እያለ ይመጣል። በተለይ የሚደፈሩት ሴቶች የመረጃ አሰባሰባቸው በተለይ በሴት የተደገፈ የሴት ጤና ባለሙያዎች፣ የሴት የሥነ ልቦና ባለሙያዎች እየቀረቡ ሴቶቹን ባናገሩ ቁጥር ይሄ ቁጥር ሊጨምር እንደሚችል ታሳቢ ማድረግ ነው። በተለያዩ ከተሞችና ተቋማት ግቢ ውስጥም የጅምላ መቃብሮች መገኘታቸውን ጠቁመዋል። ህዋት ከሰብአዊ ጥሰት ጋር ተያይዞ የሚነሳበትን ክስና ወቀሳ በተደጋጋሚ ያስተባበለ ሲሆን ቃል አቀባዩ ጌታቸው ረዳ ሰራዊታቸው እንዲህ አይነት ተግባር አይፈጽምም ሲሉ መከላከላቸው ይታወሳል። ከዚህ ቀደም በዓለም አቀፍና በብሔራዊ ሰብአዊ መብት ተቋማት የወጡ የምርመራ ሪፖርቶችም የህዋት ኃይሎች ተቆጣጥረዋቸው በነበሩ የአማራ፣ የአፋር አካባቢዎች ሰብአዊ መብት ጥሰቶች መፈጸማቸውንና ንብረት ማውደማቸውን አመልክተዋል። ተዋል። አምነስቲ አምነስቲ ኢንተርናሽናልን የመሳሰሉ ተቋማት በበኩላቸው በነሐሴ ወር አጋማሽ ላይ በህዋ ተዋጊዎች በቡድን ያስገድዶ መደፈር ጥቃት ከደረሰባቸው አስራ ስድስት የደቡብ ጎንደር ነፋስ መውጫ አካባቢ ነዋሪዎች ጋር ሚስጥራዊነቱ የተጠበቀ የቪዲዮ ቃለ ምልልስ ማድረጉን አስታውቆ ነበር። የአካባቢው አመራሮች ደግሞ ሰባ አንድ ሴቶች ተገደው መደፈራቸውን ሪፖርት ማድረጋቸው ይታወሳል። ሮይተርስ በበኩሉ ጦርነቱ ትግራይ ውስጥ ለስምንት ወራት ሲካሄድ ደረሰ ያለውን ያስገድዶ መድፈር እና ግድያዎች ሌሎች ተቋማትን ጨምሮ በሰነድ መያዛቸውን አስታውሶ የዘገበው የዛሬ ሶስት ሳምንት ገደማ ነበር። ጦርነቱ ከትግራይ ወደ ደቡባዊና ምስራቃዊ አቅጣጫዎች መስፋፋቱን ተከትሎ የህወሃት ኃይሎች ወደ አማራና አፋር ክልሎች ዘልቀው መግባታቸውን የዘረዘረው ሮይተርስ የትግራይ ተዋጊዎች ያላቸው ኃይሎች ነፋስ መውጫ ውስጥ ያስገድዶ መድፈር የጥቃትና የንብረት ዘረፋ ማድረጋቸውን አምነስቲ ኢንተርናሽናል በጥቅምት ወር ይፋ ማድረጉን አረጋግጧል። አምነስቲ ኢንተርናሽናል ከተሞቹ ውስጥ በአካል ተገኝቶ ሳይሆን ነዋሪዎችን ያናገረው በስልክ ቃል ለመጠይቅ በማድረግ ነው ሲል የሚታቸው ሮይተርስ ህወሀት ተፈጸሙ የተባሉትን የአስገድዶ መድፈር ወንጀሎች ለመመረመር እና የድርጊቱን ፈጻሚዎች ወደ ህግ ለማቅረብ ቃል ገብቷል ሲል አስነብቦ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ህዳር 4 2014 ዓ ም ይፋ ባደረገው ሪፖርት በደቡብና ሰሜን ወሎ አካባቢዎች ከሰኔ 21 እስከ ነሐሴ 22 2013 ዓ ም ባለው ጊዜ ውስጥ በጦርነቱ የ184 ሲቪል ሰዎች ህይወት መጥፋቱን አረጋግጫሉ ብለዋል። ሂዩማን ራይትስ ዋች በበኩል በአማራ ክልል ደቡብ ጎንደር ጭናና በሰሜን ወሎ ቆቦ ከተማ ከነሐሴ 25 እስከ ጳጉሜ አራት ባሉት ጊዜያት በመቶዎች የሚቆጠሩ ሲቪል ሰዎች በህዋት ኃይሎች መገደላቸውን ይፋ አድርጎ ነበር። ለሁለት ወራት ገደማ በህዋት ኃይሎች ቁጥጥር ስር የነበረው የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ የህዋት ኃይሎች በገቡባቸው የዞኑ 15 ወረዳዎችና አስር ከተማ አስተዳደሮች ከሰብአዊ ጉዳት ባለፈ ቁሳዊ ውድመትና ዘረፋ መፈጸማቸውን ጠቅሰው ይህም የዞኑን ማህበራዊ እና ኢኮኖሚያዊ እንቅስቃሴ እንዳወቀው በመግለጫቸው አካተዋል። እንደ ዋና አስተዳዳሪው ኃይሎቹ ሶስት ስልቶችን በመከተል ቁሳዊ ጉዳት አድርሰዋል። የመጀመሪያው በማራሚያ ጥቅምና ሙሉ በሙሉ ዘረፋ አድርገዋል። ይህንን በትልልቅ ሆስፒታል በቴክኒክና ሙያ ኮሌጅና የቴክኖሎጂ ተቋማት ላቸው ላይ ባለሙያ እያጠና የሚወሰዱትን ሀብትና ንብረት ለይተው እንዲወሰዱ ተደርጓል። ሁለተኛ መንቀሳቀስ የማይችሉ ትልቅ ንብረቶችን ከውስጣቸው ዋና አገልግሎት የሚሰጡትን ቁልፍም ሊሆን ይችላል፣ ሲስተም ሊሆን ይችላል፣ እሱ በማበላሸት ከጥቅም ውጭ እንዲሆን ያደረገው። ሶስተኛ የተከተለው ስልት መንቀሳቀስ የማይችሉትን እዚያው በተቀመጡበት የመስበር የማውደብና ከጥቅም ውጭ እንዲሆኑ በማድረግ ትልቅ que se ha አድርሰዋል። 87 ሺህ ሄክታር የእርሻ መሬት በህዋት ኃይሎች ለምሽግነት በመቆፈሩ የደረሱ ሰብሎችን መንከባከብም ሆነ መሰብሰብ ባለመቻሉ ከምህር ምርትና ከመስኖ ልማት መገኘት የነበረበት ሶስት ነጥብ ሰባት ሚሊዮን ኩንታል ምርት ሳይገኝ መቅረቱን የግብርናውን ዘርፍ ለማዘመን ድጋፍ የሚያደርጉ ተቋማት በመዘረፋቸውና በመውደማቸው በአጠቃላይ ከ18 ነጥብ 6 ቢሊየን ብር በላይ ጉዳት መድረሱን ጠቁመዋል። በዞን አስተዳደሩና በኢንዱስትሪ ሚኒስቴር የተደረገውን የመጀመሪያ ዳሰሳ ጥናት ዋ አካባቢ አድርገው የገለጹት ዋና አስተዳዳሪው በማምረቻ ኢንዱስትሪው ላይ የደረሰውም ጉዳት 332 ቢሊዮን ብር እንደሚገመት ጠቅሰዋል። 7000 የሚደርስ የሰው ኃይልም ከስራ መፈናቀሉንና በስራቸው የሚተዳደሩ 28000 የቤተሰብ አባላት ለችግር መጋለጣቸውን ዘርዝረዋል። ዋና አስተዳዳሪው አያይዘውም ከ190000 በላይ ተማሪዎችን ከትምህርት ገበታ እንዲርቁ ያደረገ የትምህርት ተቋማት ውድመት መድረሱን ሲያስረዱ 504 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ሰባት የቴክኒክና ሙያ እንዲሁም ፖሊቴክኒክ ኮሌጆች ላይ ጉዳት መድረሱን በማውሳት ነው። ዘጠና ሰባት አነስተኛ የማምረቻ ኢንዱስትሪዎች፣ አስራ ስምንት መካከለኛ የማምረቻ ኢንዱስትሪዎች እና ሀያ አራት ከፍተኛ የማምረቻ ኢንዱስትሪዎች ጉዳትና ውድመት ደርሶባቸዋል፣ እንደ እንዳያመርቱ ተደርገዋል። የአምራቾቹ ትምህርት እንዲባክል እንዲዘረፍ የተደረገበት ሁኔታን አለው። በጤና ተቋማትም ላይ ተመሳሳይ ጉዳት መድረሱን አክለዋል። ሁለት ጠቅላላ ሆስፒታል ሙሉ በሙሉ ውድመት ደርሶባቸዋል። አምስት የመጀመሪያ ደረጃ ሆስፒታል፣ መቶ አንድ የጤና ጣቢያ፣ ሶስት መቶ ዘጠና ስምንት የጤና ኬላዎች በድምሩ አምስት መቶ ስድስት የጤና ተቋማት ላይ የጤና የመገልገያ ማቴሪያል፣ መድኃኒት፣ እና ህንፃና ለቢሮ አገልግሎት የሚሉትን ቁሳቁሶች ሙሉ በሙሉ የማጥፋት ስራ ተሰርቷል። አስተዳዳሪው ደረሰ ያሉት አጠቃላይ ውድመትና ዘረፋ ከ47 ነጥብ ስድስት ቢሊየን ብር በላይ ሲሆን ቁጥሩ ሊጨምር ይችላል ባይ ናቸው። እነዚህ ጉዳቶች በዞኑ የደረሱትን ሁለንተናዊ ጉዳት የሚያሳዩ አይደሉም። ገና በጥናት ላይ ያለው ይህ የመጀመሪያ ደረጃ የዳሰሳ ሪፖርት ነው። የክልሉ መንግስት ለመልሶ ማቋቋም ይረዳው ዘንድ አደራጅቶ የላከው ቡድን አለ። ያ ቡድን የደረሰውን ሰብአዊና ቁሳዊ እንዲሁም ስነ ልቦናዊ ጉዳት እያጠና ያለ ስለሆነ ይሄ በመጀመሪያ ደረጃ ያገኘ ነው። ጉዳት መጠን ከዚህ ቀጣይ የሚመጣው ከፍ እያለና አይነቱም አሰቃቂነቱም እየጨመረ ሊመጣ እንደሚችል ታሳቢ ይደረግ። ህወሀት በዞኑ አደረሰው በተባለው የንብረት ዘረፋና ውድመት ዙሪያ እስካሁን የሰጠው ማብራሪያ የሌለ ሲሆን የአሜሪካ ድምጽ ሬዲዮ ምላሻቸውን ለማካተት ቢሞክርም የስልክ መስመር ባለመስራቱ ምክንያት ሳይሳካለት ቀርተዋል። የተቋረጡ የትምህርትና የጤና አገልግሎቶችን ባለው ሀብትና አቅም እንዲቀጥሉ መደረጋቸው የታወቀ ሲሆን በመልሶ ግንባታው ተግባር ለመንግስት፣ ውጭ ሀገር ለሚኖሩ የአካባቢ ተወላጆች እንዲሁም መንግስት አይላልሆኑ የተራድኦ ተቋማት የደቡብ ወሎ ዞኗና አስተዳዳሪ መልእክት ምልክት አስተላልፈዋል። ፌዴራልና የክልል ተቋማት የወደሙ የመንግስት ተቋማትን ቁሳቁስ ለመመለስ ያደረጉትን ጥረት እና ይሄ ትስስር አጠናቅሮ በመቀጠል በአጭር ጊዜ አገልግሎት መስጠት እንዲቻል ድጋፉ እንዲቀጥል፣ ባለሀብቶች እና በውጭ የሚኖሩ ተወላጆች በጦርነት የተጎዱ ቤተሰቦችን ለመደገፍ በሚደረገው ጥረት ላይ ተገቢውን ድጋፍ እንዲያደርጉልን፣ መንግስት ያልሆኑ ድርጅቶች ትምህርትና ጤና ተቋማት ላይ የደረሰውን ጉዳት ሊያካከስ የሚችል ፕሮጀክት በአጭር ጊዜ ደርሰው የሀብት ማፍሰስ ስራ በዚህ ላይ ትኩረት አድርገው እንድደግፉን በምት በተሻገረው ጦርነት ምክንያት ከ9.4 ሚሊዮን የሚልቁ የህብረተሰብ ክፍሎች ለምግብ እርዳታ መዳረጋቸውን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ